ሐረማያ ሐይቅ መልሶ እንዳይደርቅ ምን ይደረግ? ከአስራ ስድስት ዓመታት መድረቅ በኋላ መልሶ ውሃ የያዘው ሐረማያ ሐይቅ እንደገና እንዳይደርቅ የሐይቁ ተፋሰስ አካባቢ በቅንጅት እንክብካቤ ሊደረግለት እንደሚገባ ምሁራን ምክረ ሀሳብ ለግሰዋል። አዲስ ቸኮል ሐይቁን በተመለከተ የአካባቢውን ነዋሪዎችና ምሁራንን አነጋግሮ ተከታዩን ዘገባ ልኳል። አቶ ማህፉዛል ይባላሉ ተወልደው ያደጉት በአረሚያ ከተማ ነው። ቀድሞ ህይወታቸው ከአረሚያ ሀይቅ ጋር በእጅጉ የተቆራኘ ነበር። ከአስር በላይ ጀልባዎችም ነበሯቸው። ከአስራ ስድስት ዓመት በኋላ የአረሚያ ሀይቅ መመለሱ ደስታና ተስፋን አጎናጽፏቸዋል። የሀይቁን ፍቅር የሚያውቀው በተለይ ከኛ የባሰ ያለም አይመስለኝም፣ እና ብዙ ትዝታ አለን። በዚህ ሀይቅም ብዙ ተጠቃሚም ነን። በመጥፋቱ በጣም ተከፍተን ነበረ። አሁን እንደገና በመመለሱ ደግሞ በጣም ደስ ብሎናል። ስናመርትበት ስንኖሩበት፣ ብዙ በዚሁ ነው እኛ ያደግነውም ቤተሰብም ያሳደግ ነው። በዚሁ ነው ኑሯችንን ያሳለፍነው። ሀይቁ አቅራቢያ የነበረው መናፈሻ ለአረማያ ብቻ ሳይሆን ለድሬዳዋና ሀረር ከተማ ሙሽሮች፣ እንዲሁም የእረፍት ቀን ተዝናኞች ተመራጭ ቦታ ነበር። በአሳ ልማትም ሀይቁ ጥሩ ስም ነበረው። አቶ ይብሳብ ድራማ እና ጓደኞቹ ቀድሞ አሳ ማንም የከተማ ነዋሪ በነጻ የመገበው የነበረ ምግብ እንደነበረ ያስታውሳሉ። በዛን ጊዜ በጣም ብዙ አሳ ይረባ ነበር። ከሎ አምስት ብርና ስድስት ብር ነው እኮ። እንዲያውም እዚህ አይሸጥም፣ እንደዚህ ነው የምንበላው። እንጂ ከዛ በኋላ ነው ሰላሳ ብር ስልሳ ብር እየሆነ ሄደ። ከስልሳ ብር በላይ ከዛ በኋላ ጠፋ። ሜዳ በሜዳ ሆነ። የአረማ ሐይቅ ለዋናና ለሽርሽር የነበረው ጠቀሜታም ከ1996 በፊት ከተማ ነዋሪዎች እና የአረማ ዩኒቨርሲቲ የቀድሞ ተማሪዎች የሚናገሩት ነው። ሐይቁ ከዚህ በፊትም በአነስተኛ መጠን ቢሆንም ለተወሰኑ ወራት ተመልሶ ሲሆን ዘንድሮ ግን ቀድሞ ከነበረው ስፋት ጋር በሚቀራረብ ደረጃ መመለሱ ብዙዎች ሐይቁ ዳግም ሊጠፋ ይችላል ብለው ተስፋ እንዲያደርጉ አስችሏቸዋል። አልፎ አልፎ በክረምት ሐይቁ የተወሰነ ውሃ ያቆር እንደነበር የሚናገሩት የሐረማያ ዩኒቨርሲቲ ውሃ ጥናት ባለሙያ የሆኑት ዶክተር ተሾመ ስዩም ዘንድሮ ግን በመላ ሀገሪቱ ከጣለው ከመጠን ያለፈ ዝናብ ጋር በተያያዘ የሐረማያ ሐይቅም ከቀድሞ ይዞታው ጋር በሚቀራረብ ደረጃ እንዲመለስ አስችሎታል ይላሉ። ዶክተር አድማሱ ቦጋለ የዩኒቨርሲቲ ማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወከ በዚህ ይስማማሉ። በተጨማሪም ግን ለስምንት ዓመታት በሀይቁ ዙሪያ የተፋሰስ ልማት ስራ ሲሰራ መቆየቱ የራሱ አስተዋጽኦ አለው ይላሉ። ከዚህ ባሻገር ከሀይቁ ከርሰምድር ወደ ሀረር ቢራ ይወሰድ የነበረው ውሃ መቋረጡም የራሱ አስተዋጽኦ አለው ብለው የሚያምኑ የሀረማያ ከተማ ነዋሪዎች በርካታ ናቸው። ሀይቁ ከጠፋበት ከ1996 ዓ ም በኋላ የተወለዱ 16 ዓመት ያልሞላቸው የሐረማያ ከተማ ታዳጊዎች ታላላቆቻቸው ሲነግሯቸው የኖሩትን አሳ እርባታውንም፣ ዋናውንም፣ የጀልባ ሽርሽሩንም ሁሉንም አሁን ለማድረግ እየሞከሩ ናቸው። ዘወትር በሀይቁ ዙሪያ በርካታ ታዳጊዎች ይታያሉ። ከልጅ እስከ አዋቂ ቪኦኤ ያናገራቸው የሐረማያ ከተማ ነዋሪዎች ሙሉ በሙሉ በሀይቁ መመለስ እጅግ ደስተኞች ናቸው። ነገር ግን ደስታችን ዘላቂነት አይኖረው ይሆን? ሀይቁ ውስጥ ተመልሶ ይጠፋ ይሆን? የሚለው ስጋት ሁሉም በለወሳት የሚያንጸባርቀው ነው። ለዚህ ሁሉም የየራሱ ምክር ያንጸባርቃል። አቶ ማፉዝ አለ ቀዳሚ ትኩረት መሆን ያለበት ወደ ሀይቁ የሚገባው ቆሻሻ መከላከል ላይ ነው ይላሉ። ውሃውን እንዳይበከል እንደገና ደለል ገብቶ እንደ በፊቱኑ ይሄን ውሃ ሳይሸፍኖ መሬቱን ሳይሞላው የሚያስፈልገውን ትብብር አድርጎ መጠበቅ አለበት ይላሉ። እኛም በመንግስትና በዩኒቨርሲቲም ጎን የአካባቢው ሕብረተሰቦች በጠቅላላ እነሱም መተባበር አለብን ማለት ነው። በተለይ በተለይ በጣም አስከፊ አስቀያሚ የሆነ ቆሻሻ አለ እዛ አካባቢ የኔ ቤት ጎን እሱን እሱ ቢያስቡበትና ለቆሻሻ ቦታ ቢያደርጉለት በጣም ተመራጭ ነው። መንግስት ይሄን ችላ ብሎ ማለፍ የለበትም። በተለይ ዋሃን የቀዳ አምስት ሺህ ቅጣት ምናምን የሚሉት ነገር እሱን ከሚያወሩት ያን ቆሻሻ ቢያስወግደው ጥሩ ነበረ። መንግስታው የሐረማያ ከተማ አስተዳደርም ህብረተሰቡን ያሳተፈ የጽዳት ዘመቻ ከሳምንት በፊት አካሂዶ ነበር። በሐረማያ ዩኒቨርሲቲ የሃይድሮሊክስ እና ውሃ ሀብት ልማት ረዳት ፕሮፌሰር የሆኑ ዶክተር ተሾመስዩም ግን በርከት ያሉ ስራዎች በቅንጅት መሰራት አለበት ባይ ናቸው። መጀመሪያው ስራ ምንድን ነው መሆን ያለበት? ውሃ አጠቃቀም ይሄ ሀይቅ በባለቤትነት የዚህ ነው የሚባል የለው። የውሃ አጠቃቀም አስተዳደር የሚባል አለ። የውሃ አጠቃቀም አስተዳደር ማለት የሚያስተዳድረው ይህንን ሀይቅ ነው። በሚያስተዳድርበት ጊዜ በአመቱ ውስጥ ወደ ሀይቁ የሚገባ የገጸ ምድር ውሃ ይታወቃል። ምን ያህል እንደሆነ ስለሚታወቅ፣ አጠቃቀሙም ላይ ደግሞ ህብረተሰቡ ለምሳሌ ለመስኖ ሲጠቀሙ፣ ለመጠጥ ውሃ ከጉድጓድ ወጥቶ እስከ ሀረር ነው የሚሄደው ይሄ ውሃ። ስለዚህ ይሄ በሚደረግበት ጊዜ የሚገባውና የሚወጣውን ውሃ የሚቆጣጠር ክፍል ወሳኝነት አለው። ሁለተኛ የውሃ ህግ የሚባል አለ። ያ ህግ እንዴት ነው የሚወጣው? ህብረተሰቡን ተጠቃሚውን ባሳተሻል ህጉ ሲመሰረት ምንድን ነው ህዝቡ ራሱ አምኖ ተቀብሎ ይህ ሀይቅ የኔ ነው በባለቤትነት ለአስተዳደረው ይገባኛል። ስለዚህ ይህን ውሃ ያለ አግባብ የተጠቀመ ሰው ምን መቀጣት አለበት? ምን መደረግ አለበት? የሚለውን ነገር ሊዋቀር ይገባል። ዶክተር ተሾመ የሀይቁን ተፋሰስ መከባከብ አስፈላጊ ነው ይላሉ። በተጨማሪም ሀይቁ ባለቤት እንዲኖረው ማድረግ ያስፈልጋል ይላሉ ዶክተር ተሾመ ይህም ህጋዊ ዕውቅና ያለውና ግለሰቦች እንደፈለጉ የሚያገቡበት የራሱ ድንበር እንዲኖረው ያስችላል ነው የሚሉት ከዚህ ባሻገር እስከ ስድስት ሜትር ጥልቀት አለው የሚሉት ሀይቁ ላይ የተኛውን ደለል ቀስ በቀስ ማንሳት ያስፈልጋል ይላሉ ዶክተር ተሾመ የዩኒቨርሲቲው ምክትል ፕሬዚዳንት ተወካይ ዶክተር አድማሱ ቦጋለና የውሀ ሀብት ጥናት ባለሙያው ዶክተር ተሾመ ስዩም በጋራ የሚመክሩት የሀይቁ ተፋሰስ ልማት ላይ ትኩረት ሰጦ መስራት አስፈላጊ እንደሆነ ነው የሀይቁ ተፋሰስ ሰባ አንድ በመቶ የሚሆነው ወጣ ገባ መሬት ላይ ያለና ላፈ ፍቅር መሸርሸር የተጋለጠ በመሆኑ የተፋሰሱ ስርዓት ትኩረት ሊሰጠ ይገባል በሚል ላለፉት ስምንት አመታት የተፋሰስ ልማት ላይ ዩኒቨርሲቲው እየሰራበት የሰራበት እንደሆነ ነው የሚናገሩት ዶክተር አድማስ ሞጋለ። የተፋሰስ ልማት ተብሎ ራሱን የቻለ ፕሮጀክት ቀርቶ ዩኒቨርሲቲው በጀት መድቦ ያው ለተከታታይ ከአስር ዓመት በላይ ነው እንግዲህ እየተካሄደ ያለው። አሁን ደግሞ እየሰራ ያለው ነገር በተግባር ስታየው ደግሞ ይበልጥ ደስ ስለሚለን ስለሚለው ማህበረሰቡም ይበልጥ ተጠናክረን እንደምንሰራ ነው። ሰሞኑን በሱ ላይ ነው እየተሰራ ያለው። ይሄንን ካረጋገጥን ወደሚቀጥለው የምንሄደው የማህበረሰቡ ግንዛቤ በመጨመር አንድ ማህበረሰቡ ማህበራዊና ኢኮኖሚያዊ ጠቀም እንዳለው በማሳየትም በዛ ላይ እንዲጠቀምም አሳ ስፖርቱም የመሳሰሉትን የሚበልጥ በአካባቢ ተወዳጅና የተለመደ ስራ እንዲሆንም ዩኒቨርሲቲው ለዚህ ሙሉ አቅሙም አለው ፣ ባለሙያዎችም አሉት ስራውንም ማከናወን ይችላል። ዶክተር አድማሱ ንግግራቸውን የቋጩት የዛሬ ስድስት ዓመት በሀይቁ ዙሪያ ዳግም ውይይት ለማድረግ ያብቃ በማለት ነበር። በእርሳቸው እምነት የአለማ ዩኒቨርሲቲ ባስቀመጣቸው ምክር ሀሳቦች መሰረት ከተሰራ ሀይቁ ተመልሶ አይጠፋም። ለአሜሪካ ድምፅ ሬዲዮ አዲስ ሸኮል ከድሬዳዋ